ትግራይ ውስጥ እየተካሄደ ነው ያሉትን ጦርነት ተዋጊዎቹ በአስቸኳይ አቁመው ወደ ንግግር እንዲገቡ የትግራይ የሃይማኖት ተቋማት ጉባኤ ባለፈው ሳምንት ውስጥ ጥሪ አቅርቧል። ጉባኤው ባወጣው መግለጫ ጦርነቱ የብዙ ንጹሐን ዜጎችን ህይወት አሁንም እያጠፋ ተቋማትንም እያወደመ በመሆኑ ሰላማዊ ውይይት እንዲጀመር ዓለም አቀፍ ማኅበረሰብ ጫና ማሳደር ይገባዋል ብሏል። ሙሉ ጌታ አጽባህ ከመቀሌ ተጨማሪ አለው። የትግራይ ክልል የሃይማኖት ተቋማት ጉባኤ ባወጣው ባለሰባት መስል ያቋም መግለጫ ፖለቲከኞች ችግሮቻቸውን በሰላማዊ መንገድ መስራት አለባቸው በማለት ከዚህ ቀደም ይገልጽ እንደነበረ በማሳወቅ ሆኖም በክልሉ ጦርነት ተከስቶ ለመፈጸም ይቀር ለማሰብ የሚያዳግት የቤተ እምነቶች የሃይማኖት መሪዎችና አማኞች እንዲሁም ቅርሶች ላይ አፈጋት ግብ ተፈጽመዋል ብሏል። በመቶዎች የሚቆጠሩ ካህናት ሼሆችና ኢማሞች ለመከታተል ተገድሏል፣ ሲዎች ምእመናንን አልቀዋል፣ በማለት መግለጫው አስታውቋል። በአሁኑ ጊዜ በክልሉ ከተማና በመቶ በላይ ህዝብ ከደረሰው ሀዘንና ስነ ልቦናዊ ጉዳት በተጨማሪ የእርዳታ እህል፣ ውሀ፣ መብራት፣ ትራንስፖርት፣ ባንክና ሕክምና እያገኙ አይደለም በማለት በዚህም የተሰማው ሐዘን ገልጿል። ትግራይ የሃይማኖት ተቋማት ጉባኤ በመግለጫው የኤርትራ ሰራዊት በትግራይ መግባቱ ትክክል አይደለም፣ አሁንም በአስቸኳይ መውጣት አለበት ያለ ሲሆን እንዲሁም የአማራ ክልል ኃይል ከክልል ደቡባዊና ምዕራባዊ ዞኖች ሊወጣ ይገባል ብለዋል። መግለጫው በመቀጠል በትግራይ ያለው ጦርነት አሸናፊም ተሸናፊም የሌለው የብዙ ህይወት ያጠፋም አለም አቀፍ ቅርቸውንት የደብረ ዳሞ ገዳምና መስጊድ አልነጃሽ ያፈረሰ ሌሎች ቤተ እምነቶችን ያወደመ በመሆኑ ያለምንም ቅድመ ሁኔታ ተኩስ በማቆም ተፋላሚ ሀይሎች ወደ ሰላማዊ ውይይት ሊመጡ ይገባል በማለት ጥሪ አቅርቧል። እንዲሁም ዓለም አቀፍ ማህበረሰብ ጣልቃ በመግባት ጫና ሊያደርግ ይገባል ብለዋል። ሰብአዊ እርዳታ በክልሉ ያለገደብ እንዲገባም ጉባኤው ጥሪ አቅርቧል። የትግራይ የሃይማኖት ተቋማት ጉባኤ በመግለጫው ሰላማዊ ሰዎች ተረሽኗል። ሴቶች በአስነዋሪ መንገድ አንዲት ሴት እስከ በአስራ አምስት ወታደሮች ሳይቀር ተደፍረዋል። የናግል መነኮሳትንም ስብራቸው ተደፍረዋል ያመች ሲሆን በዚህ ዘመን ይፈጸማል ተብሎ የማይገመት የዘር ማጥፋት ተፈጽሟል በማለት ገልጸዋል። ይህ ፍጻሜ የሚወገዝ አስነዋሪ ተግባር ነው ያለው መግለጫው፣ ተግባሩ በገለልተኛ አካል ሊጠራ ይገባል በማለት ጥሪ አድርጓል። ለወደሙ ተቋማት መልሶ ለመገንባት ዓለም አቀፍ ማህበረሰብ እንዲያግዝ፣ የኢንተርኔት አገልግሎት እንዲከፈት በጉባኤው ጥሪ ቀርቧል። የሃይማኖት ተቋማት፣ የአገር ሽማግሌዎች እንዲሁም የፍትህ ተቋማት ይህ በደንና ግብ ሊኮንኑት ይገባል ብለዋል። የትግራይ የሃይማኖት ተቋማት ጉባኤ ባወጣው መግለጫ ነው። አመሰግናለሁ ሙሉ ጌታ። በሌላ በኩል በወንጀል የተጠረጠሩ ትግራይ ክልል ውስጥ የተሸሸጉ ግለሰቦችን ለመያዝ ከሚደረግ አሰሳ ውጪ ጦርነት የለም ሲሉ የመከላከያ ኢንዶክትሪኔሽን ዋና ዳይሬክተር ሜጀር ጀኔራል መሐመድ ተሰማ ለአሜሪካ ድምፅ ገልጸዋል። የህወሀት ጽንፈኛ ቡድን እንዳደረሰው ጉዳት ቢሆን ኖሮ ትግራይ አሁን የያዘችው ቁመና ሊኖራት አይችልም ነበር ብለዋል። ሜጀር ጀኔራል መሐመድ የመከላከያ ሰራዊቱ ህወሀት የፈጠረውን ቀውስ በማስተካከል ላይ ይገኛል ብለዋል። አክለው በትግራይ ክልል ዙሪያ የሚነሱ ጥያቄዎችን ይዛም ሜጀር ጄኔራል መሐመድ ተሰማን ያነጋገረችው ጽዮን ግርማ ቃለ ምልልሱን ታቀርባለች። የመከላከያ ኢንዶክትሪኔሽን ዋና ዳይሬክቶሬት ዲሬክተር ሜጀር ጀነራል መሐመድ ተሰማ ለቃለምልልስ ምልልስ ፈቃደኛ ስለሆኑ በጣም አመሰግናለሁ። ኢትዮጵያ ውስጥ የኢትዮጵያ መንግስት ህግ የማስከበር ዘመቻ እያለ የሚጠራው እንዲሁም ደግሞ በትግራይ ክልል ያሉ የቀድሞ የህወሓት አመራሮች ወረራ ተፈጽሞብናል ብለው የሚጠሩት የሰሜኑ አካባቢ ክፍል አንዳንዶች ደግሞ ጦርነት ነው የሚሉት ከአንድ መቶ ቀን በላይ አስቆጥሯል እና አሁንም ድረስ ጦርነት አለ የሚሉ መግለጫዎች በተለያየ መልኩ ይወጣሉ። የቀድሞ የህወሓት ታጋዮችም በኢንተርኔት ላይ ባሉ ሚዲያዎች የሚሰጧቸው መግለጫዎች፣ በስልክ ጦርነት እየተካሄደ ነው፣ እያሸነፍን ነው፣ ድልም እየተቀዳጀን ነው ይላሉ። በእናንተ በኩል እስቲ ያለውን ነገር ይንገሩም እንግዲህ መላው የአለም ህዝብ እንደሚያውቀው ጽንፈኛው የህወሓት ቡድን ከማዕከላዊ መንግስት አፈንግጦ መቀሌ ከሰፈረ በኋላ ለሁለት ዓመት ያክል ራሱን ለውጊያ እያዘጋጀ ቆይቷል። ያንን ያለውን ህገወጥ የስልጣን ጥማት ኃይል ለማረጋገጥ ብሎ በርካታ ተዋጊ ኃይል ገንብቷል፣ አስታጥቋል፣ አደራጅቷል። ሚዲያዎችንም በአዲስ መልኩ አዋቅሮ ከፍተኛ የፕሮፓጋንዳ ስራዎች እየሰራ መጣ። ስለዚህ በድምሩ የጦርነት ዝግጅቶቹን በረጅም ጊዜ ያደረገ ሲሆን በወንጀል የሚጠረጠሩትን የክልሉ የብሔሩ ተወላጅ ባለስልጣናትም ለመንግስት አሳልፎ ያለመስጠት አሻፈረኝ ብሎ እዛ መቀሌ ላይ የወንጀለኞች መሰባሰብ ያደርገታል። ከዛም አልፎ ከኢፊድሪ መከላከያ ሰራዊት ሳይቀር የብሄሩ ተወላጅ ጀራር መኮንኖች እና በየደረጃ ያሉ አመራሮችን መልምሎ በዛ አኩይ ዓላማ ማስፈጸሚያ አዘጋጅቶ አቸው ነው የነበረው። ይህን ሁሉ ከጨረሰ በኋላ በሰራዊታችን ባልተጠበቀበት ሰዓት ላይ ጥቃት ሰንዝሮ ገሏል፣ አግቷል፣ ንብረት አውድሟል። ንብረት ወስዶ መልሶ ወደ ወገን አፈሙዙን አዙሮ ተኩሶበታል። ወደ ባህር ዳር እና ጎንደር የተተኮሱ ሚሳኤሎች ወደ ኤርትራ ጎረቤት ሀገር የተኮሱ ሚሳይሎች የሰራዊታችን ትጥቅ የነበሩ በኃይል ወስዶ ያደረጋቸው ነው። ስለዚህ ይህ ኃይል ሀገርን የማፈራረስ ስልጣንን በኃይል ለመያዝ የክደት እርምጃውን የጀመረው እሱ እና እሱ ብቻ መሆኑን በግልጽ ተግባሩ የሚያስረዳ ነው የሚሆነው። ከዚህ በመነሳት መንግስት ግን የማስከበርና የህልውና ዘመቻ አውጇል። ዘመቻው ይህን የፈጸመውን ከሀደ ኃይል ብቻ ማዕከል አድርጎ ህግን የማስከበር ስራውን መሰራት እንዳለበት እዛ ያሉ ህብረተሰቦች የልማት ተቋማት መሰረተ ልማት በማይነካ መልኩ በጥንቃቄ እንዲካሄድ ተደርጎ ከህዳር የመጀመሪያው ሳምንት ላይ መቀሌን በመቆጣጠር ያንን ሀይል መበታተን ተችሏል። ከዛ በኋላ ያ ሲፎክር የነበረ ሀይል ህዝቡ የሚጠቀምባቸውን ተቋማት በሙሉ አውድሞ ዘርፎ ወደ ጫካ ተበታት ነው ገብቷል። ስለዚህ የመጀመሪያው ምዕራፍ ዘመቻ በዚህ ተጠናቋል። ከዛ ወንጀለኞችን አድኖ የመያዙ ጉዳይና ትግራይን መልሶ የማቋቋሙ ስራዎች ናቸው የቀጸሉት። ከዚህ በኋላ መቀሌ ከተገባ በኋላ ጦርነት የሚባል ነገር የለም፣ ውጊያ የሚባል ነገር የለም። የተበታተኑትን ወንጀለኞች የማደንና የማሰስ ስራ፣ እዚህም እዛም ትንንሽ ግጭቶች፣ እነሱ ነፍሳቸውን ለማዳን በሚያደርጉት የኢፌድሪ መከላከያ ሰር ደግሞ ህግን ለማስከበር ወንጀለኞችን ለመያዝ በሚያደርገው ስምሪት ላይ ትንንሽ ግጭቶች አሉ። ስለዚህ አይደለም በጦርነት ደረጃ በውጊያ ደረጃም የለም። ትንንሽ ግጭቶች ሁለት ሶስት እና ቲሞች ስኳዶች የሚያደርጉት ድንገተኛ የሽብር ስራዎችና እና እነዛን አድኖ የመያዝ አሁን ደግሞ ወደ ግለሰቦች የሄደበት ሁኔታ ነው ያለው። ስለዚህ አንደኛ ውጊያውን የጀመረው እሱ ነው። በርካታ መሰረተ ልማት አፍርሷል። ብዙ ህይወት አጥፍተዋል። ጅምላ ጭፍጨፋ ማይካድራ ላይ ሳይቀር አድርጓል። በእገታቸው የመከላከያ ሰራዊት ላይ ኢሰብአዊ ድርጊት ፈጽሟል። ንብረቶችን ዘርፈዋል። ስለዚህ እነዚህን ሁሉ ድርጊቶች የፈጸመና ይባስ ብሎ ከመቀሌ ሸሽቶ በሚሄድ ጊዜ ከአስር ሺህ በላይ የሆኑ እስረኞችን ፈቶ በሁሉም ዞኖች እና የክልሉ ርዕሰ ከተማ ላይ በመልቀቅ ህዝቡ በነዛ በወንጀል ተከሰው ታስረው በነበሩ እንዲዘረፍ እንዲበጠበጥ እና ስብናው እንዲጎዳ ያደረገ አረመኔ ኃይል መሆኑን መግለጽ ነው የሚቻለው። መብረቃዊ ጥቃት አድርሰናል የሚል በዚህ ሂደት ህይወታቸው ያለፈው አቶ ሴኩ ቱሬ ጌታቸው እየተናገሩት ነው። እንደ ማስረጃ የሚያዘው ከዛ በፊት የክልሉ ፕሬዚዳንት የነበሩት ዶክተር ደብረ ጽዮን ገብረ ሚካኤል ከበባ እየተደረገብን ነው፣ ጦርነት ሊካሄድብን ነው፣ ለምሳሌ በኤርትራም በኩል፣ በአማራ በኩል እንዲሁም ደግሞ የፌዴራል መንግስቱ እንዲሁ ሊወሩን ተዘጋጅተዋል የሚሉ ነገሮች ናቸው ሲሰሙ የነበረውና ይሄ እነሱ አድርሰዋል የሚባለው ጥቃት ለመከላከል እየወሰድ ነው ነው ሲሉ ይሰማሉ። በኢትዮጵያ መንግስት በኩል ይሄንን እንዴት ነው የሚታየው? በመከላከያም በኩል ማን ነው ቀድሞ ጥቃቱን የፈጸመው የሚለው ከእነዚህ ማሳያዎች ውጭ ሌሎች መረጃዎች ምንድን ናቸው? ጽዮን እዚህ ላይ ሁለት ተጨባጭ የሆኑ እውነታዎች ላይ መግባባት መቻላለን። ይኸውልሽ ጥቅምት ሀያ አራት ከመድረሱ ከሶስት ከአራት ቀን በፊት አሰልጥነው ያወጧቸውን ብርጌዶች በክልሉ ባለው የኢፌዴሪ መከላከያ ሰራዊት ካምፕ አካባቢ ወስደው አስፍረዋል ለጸጥታ ስራ በሚል። ሁለተኛ በሁሉም ካምፖች አካባቢ ኮለላ አድርገዋል። በሶስተኛ ደረጃ በጥቅምት ሀያ አራት ከሰዓት በኋላ የኢፌዴሪ መንግስት የገንዘብ ቅያሬ ስራውን በትግራይም የትግራይ ህዝብም ማግኘት አለበት በሚል በአንቶኖቭ የላከውን ብር ከኤርፖርት ላይ ዘርፈዋል። የአመራሮች ምደባ ነበረ የሀይል ቅይይር ነበረ። እሱን አስተጓጉለዋል። እንደዛም ሆኖ መንግስት ምንም አላለም። ሜካናይዝ ሀይሉ ለግዳጅ ከትግራይ ወደ ሌላ ግንባር እንዲንቀሳቀስ ይታዘዝ፣ አግተውታል። ወደ ትግራይ የሚገባውን ሀይል አደለም፣ እንዲወጣ ከአጠቃላይ ከቀጠና ስምሪታችን አንጻር የማስተካከያ ኦፕሬሽናል የሆኑ ውሳኔዎች ተወስነው ከክልሉ ወደ ሌላ ሚሽን የሚሄዱ ሀይሎችን ሳይቀር አግቶ እዛው ያስቀራ ሀይል ነው። ሌላ ተጨማሪ ወደዛ የሚገባውን ሀይል አልነበረም። የሚገባ ኃይልም እንዳልነበረ እሱ ራሱ ያውቀዋል። ሁለተኛው ፋክት ይሄ ነው። ሶስተኛው በወቅቱ እነሱ የጀመሩ መሆናቸውን የሚያሳየው በሁሉም አካባቢ ያለው የሰሜን እዝ ሰራዊት በአርባ አምስት ደቂቃ ተቆጣጥረነዋል፣ ከእኛ ጋር ለመስራት ፍቃደኛ ሆኗል ነው ያሉት። መጥተው ወረውና ተኩስ ከፍተውብናል ሳይሆን ሰሜን እዝ ከእኛ ጋር ለመስራት ፍቃደኛ ሆኗል። ሌላ አካባቢ ያላቸውም የኢትዮጵያ መከላከያ ሰራዊት ከትግራይ መንግስት ጋር ተባባሪ ሆኖ ብለው ነው ጥሪ ያቀረቡት። በዛው ለዚህ ይሄ መረጃው እንግዲህ ማስረጃም ጭምር ሊሆን በሚችል መልኩ አለ። አንድም ቀን ቀድመው እነሱ ውጊያ ከፈቱብን የሚለውን ዲስኩራቸውን ማረጋገጫ ማቅረብ አልቻሉም። ሊያቀርቡ የማይችሉ ከየቱም ሰራዊቱ አንበጣ ከህዝቡ ጋር ሆኖ ሲያባረር ነው የዋለው ወላጅ አልባ ሕጻናቶችን ምግብ ሲያጎርስ ነው የዋለው። በኮቪድ የተጎዱ ህብረተሰቦችን እየረዳ ነው የዋለው አመራሮቹን ለታድሶ በሚል በማገት ማታ ላይ በሁሉም ካምፕ በተመሳሳይ ሰዓት ማጥቃት የሰነዘሩ መሆኑ ምንም ጥርጥር የለው። መብረቃዊ ምት ብሎ የተናገረው ሴክሬቶሬ ያ የወሰዱትን የክህደት እርምጃ ነው። መብረቁ ማንን ነው ለብልቦ የቀበረው የሚለው ነገር የስ መብረቃዊ ምቱን ጀምረውታል፣ ግን ያ የለኮሱት እሳት ለብልቦ አቃጥሎ ወደ አመድነት የቀየራቸው እነሱን እንጂ የመጀመሪያዋን ጥይት ሳቡት የመጀመሪያውን ጥቃት የፈጸሙት እነሱ ናቸው። እስከ ሁለት ቀን ድረስ እና ሶስት ቀን ድረስ እኮ እዛ ያለው ሰራዊት በተቻለ መጠን የመከላከል ነው። በካምፕ አካባቢ አንዱ ራሱ በየካምፑ ራሱን የመከላከል ፣ ሁለተኛ በስኒን የጸረ ማጥቃት በቅርብ አካባቢ ያሉ ዩኒቶች እየተገናኙ መልሰው በመደራጀት የጸረ ማጥቃት ስራዎችን እየሰሩበት ያለ ከሁለት ቀን ከሶስት ቀን በኋላ ነው ሰራዊቱ እንደ አዲስ ተደራጅቶ ወደ ጸረ ማጥቃት ውጊያ የገባው። ስለዚህ እነዚህ ሁሉ ነገሮች የእሱ ማሳያ ናቸው። የሰራዊቱን የግንኙነት ሬዲዮ ፍሪኮንሲ ቀይረው እርስ በርሶ እንዳይገናኝ አድርገውታል። አግተውታል። ተኩሶችን፣ ስቶሮችን ተረክበዋል። እነዚህ ሁሉ ድርጊት ካደረጉ በኋላ ነው በጸረ ማጥቃት እና በኋላም ወደ ማጥቃት ተቀይሮ ያንን ኃይል በመቀጥቀጥ ትግራይ ላይ ሕግን ማስከበር እየተቻለ ነ የመከላከያ ሰራዊቱ መቀሌን ከተቆጣጠረ በኋላ እንዲሁም ደግሞ ጊዜያዊ አስተዳደሩ ትግራይ ክልልን ከተቆጣጠረ በኋላ አሁን የሚነሱት ጥያቄዎች መልካቸውን ቀይረዋል። ምክንያቱም የሰብአዊ እርዳታ አቅርቦት ተደራሽነቱ ችግር ያጋጥመዋል። የሰብአዊ መብት ጥሰቶች ተፈጽመዋል። ጦርነት የማይመለከታቸው ሰዎች ሰዎች ሰብአዊ መብት ጥሰት ተፈጽሞባቸዋል ሴቶች ተደፍረዋል ሰዎች ተገለዋል የጅምላ ጭፍጨፋዎች አሉ የሚሉ አለም አቀፍ የሰብአዊ መብት ተቋማትና አለም አቀፍ ሚዲያዎች በየቀኑ የሚያወጧቸው ሪፖርቶች ናቸው ጦርነቱ ከቆመና ምንም አይነት የሚካሄድ ነገር ከሌለ የሰብአዊ እርዳታ አቅርቦቱን ለተጎዱት ሰዎች ማድረስ ያልተቻለው ምንድን ነው ምክንያቱም ጊዜያዊ አስተዳደሩ ተሽከርካሪዎቹ የጸጥታ ስጋት አለባቸው የሚል መግለጫ ደጋግመው ይሰጣሉና እኔ ትግራይ ላይ በጦርነቱም ጦርነቱ ከቆመ በኋላም ደጋግሜ ይሄጃለሁ። አንዱ የግንኙነት ማቴሪያሎቹን አውድመዋቸዋል። በቀላሉ ተኩ አልነበሩም። የመብራት አገልግሎት ቆሟል። የመብራት አገልግሎት ሲቆም ደግሞ ዘበል በመብራት የምታገኛቸው ሌሎች ተጓዳኝ ሰርቪሶች ከባንክ ጀምሮ፣ ከእህል ውፍጮ ጀምሮ፣ ከውሃ ጀምሮ ቆመዋል። በሶስተኛ ደረጃ መንገዶችንና ድልድዮችን አፈራርሰዋል። ቢሮዎች ተዘርፈዋል። ጤና ጣቢያዎችና ሆስፒታሎች መድኃኒቱን ዘርፈው ወደ ጫካ ይዘው ሄደዋል። ሌላው በየአካባቢው ይሄ ኃይል አከርካሪው ሲመታ የተበተኑት ግለሰብ ታጣቂዎች ባገኙት አጋጣሚ ሁሉ ይህንን ጉዞ ለማደናቀፍ ከፍተኛ ስራ እየሰሩ ቆይተዋል። ስለዚህ እነዚህ ሁሉ ተደማምሮ አንዱ ያንን ስራ ለመስራት ተቋማቱ በቀጥታ በአገልግሎት ላይ መስጠት በማይችል ደረጃ መባላሸታቸው፣ ሁለተኛ ይህ ኃይል ሲመታ በየአካባቢ የተበተኑት ግለሰብ ታጣቂዎች እንግዲህ በአውቶማቲክ ሰላሳ ጥይትን የሚጎርስ ክላሽን የያዘ አንድ ሰው በአንዲት ጫካ ውስጥ ወይም በአንድ መንገድ ዳር ላይ ራሱን ደብቆ ከተቀመጠ ብዙ ነገሮች ሊያጠፋ ይችላል። ስለዚህ እንደዚህ አይነት ነገሮች እንጂ ጦርነት ስላለ አይደለም። አንድ ሁለተኛ መንግስት እርዳታውን ስላልገፋ አይደለም። ሁለት ሶስተኛ ህዝቡ ራሱ እርዳታ ለመስጠት ወደ የተዘጋጀው ቦታ ላይ መጥቶ እርዳታውን እንዳያቀበል በነበራቸው የአንድ ለአምስት አደረጃጀት ለአምስት አመት ያክል ህወሓትን እንደ ፈጣሪ እንዲይ ስላደረጉት መጠራጠሮች ነበሩ። እነዚህ ሁሉ ነገሮች ተደምረው ሳፕ ላይ የአቅርቦት ስራውን እስሙዝ እንዲሆን አላደረጉትም። ቻለንጆች አሉ። ፕላስ የትግራይ የመሬቱ ራሱ ጂኦግራፊያዊ አቀማመጥም አለ። በአራተኛ ደረጃ ምን መሰለህ፣ ሲሆን የተሰራውን ስራ ራሱ ለመግለጽ ፍቃደኛ ያልሆኑ ጊዜያዊ የህብረተሰቡ ያስተዳድሩኛል ብሎ የመረጣቸው ሰዎች አሉ። ጤና ጣቢያ እየሰራ እያለ ተዘግቶ የነበረው ተዘርፎ የነበረው ጤና ጣቢያ እየሰራ እያለ እያከመ እያለ ጋዜጠኞች ሄደው አሁን ያለው ሁኔታ ምን ይመስላል ሲሉት ያንን ቃለ መጠይቅ ለመስጠት ፈቃደኛ ያለ መሆናል። የተሰጡትንም የተረዱትንም የተደረገውንም ህዝብ እርዳታ እየደረሰው እንዳለ አረጋግጫለሁ በተጨባጭ በተጨባጫጅ። ይህንን ግን የሚዘግብ ሚዲያ የለም። በነሱ በኩል ከመሀል ሀገር ልከን የሚሰሩት ሚዲያዎች ጋርም ተባባሪ ያለ መሆናል። እውነታውን ከመግለጽ ይልቅስ በፊት የነበረውን ነገር አጉልቶ የማይታል። አንድ ነገር በግልጽ መናገር ያለብን ህዝቡ ተዘርፏል። የስ እንዲዘረፍ ያደረገው ግን ጁንታው ነው። የሚጠብቀውን ኃይል መጥቶታል። ከአስር ሺዎች በላይ እስረኞች ፈቶ ወንጀለኞቹን ለቋል። ስለዚህ ራሱም ዘርፎ ዝርፊያ ህብረተሰቡን አስተምሮታል። ከአውሮፕላን ላይ ገንዘብን ዘርፎ የሄደ ወርቅ ዘርፎ የሄደ መድኃኒቶችን ዘርፎ የሄደ ጁንታ የሚያይዝ አካባቢ ያለ ወጣት የእነሱን ትራፊ ቢጠቀም የሚገርም አይሆንም። ስለዚህ ተጠያቂው ኮዙ ማን ነው? ይሄ ጁንታ ኃይል ነው። ለእንደዚህ ነገሮች በዘረፋቸው መሳሪያዎች ወደ መሀል ሀገር፣ ርችት አይደለም የተኮሰው። ወደ ባህር ዳር ወደ ጎንደር ላይ ሚሳኤልን ነው የተኮሱ። ሚሳኤልን ተኩሶ የሰው ህይወት ነው ያወደው፣ ንብረትን ነው ያወደመው። ወደ ጎረቤት ሀገር ተኩሶ የድል ብስራት አይደለም ያደረገው። እያሞገሳቸው አይደለም ህይወት ነው የቀጠፈው። ስለዚህ እንዲህ አይነት ህዝብን ከህዝብ የሚያጋጭው ጎረቤት ሀገርንም ጭምር በጥርጣሬ የሚያሳይ የክህደት እርምጃ የፈጸመ ሀይል ነው። ስለዚህ ትግራይ ውስጥ ለሚፈጸመው ማንኛውም ድርጊት ኮዙ ጁንታው የፈጠረው የስርዓተ አልበኝነት እርምጃ እንደሆነ በሚገባ እውነታው ያሳያል። ሌላው የጠየቅሽኝ ይሄ ህጻናቶች ተደፍረዋል እንደዚህ ሆኗል የሚለው ነገር በእኛ ሰራዊት ላይ ጭምር ፈጽሞት የሄደው በርካታ ነገር አለ። እሱ አመሳስሎ ዩኒፎርም አልብሶ ያሰማራቸው የጥፋት ሀይሎች ደግሞ በየመንደሩ እየገቡ በመከላከያ ሰራዊት ስም በርካታ ወንጀሎች እየፈጸሙ ነው ያለው። አንድም ሁለትም ሶስትም ሰራዊት የተሳሳተ ካለ እኛ ይኸውልሽ፣ ሩል ኦፍ ኢንጌጅመንት አውጥተን ያንን በኪሱ ይዞ በዛ መሰረት የሚሄድ ዲስፕሊንድ ሰራዊት ነው ያለን ግለሰቦች እንኳ በሆነ መንገድ ቢሳሳቱ አንቆ ይዞ ለህግ የሚያቀርብ ተቋም ነው የእኛ ተቋምና ይሄ እነሱ አሁን እንደ ዲስኩር እንደዚህ ሆኗል ይሄ ተዘርፏል ታዲያ እነሱ ማይ ካድራ ላይ የጨፈጨፉት የሰው ህይወት የድመት ነብስ ነው እንዴ በጅምላ የጨፈጨፉት በየአካባቢ የገደሏቸው ያሰሯቸው እሱን ሲጠብቁ የነበረው የሰራዊት አባል ሴት የሰራዊት አባላትን ጡት ሳይቀር የቆረጡ የሰብአዊ ድርጊት የፈጸመ ይሄ ሀይል ለምን ድርጊት የማይነገረው እንደውም ይሄ ሰራዊት በጣም ዲሲፕሊንድ ነው ከተፈጸመበት ግፍ እና ጭካኔ አንጻር አንድም የበቀል እርምጃ የወሰደ ስራ ይሰራል ከትላንት ወዲያ መብራት ተቆርጧል ታጣቂ በአንድ ታጣቂ ተመቶ አውድመዋል በአንድ በሁለት በሶስት በግለሰብ የሚፈጸም ነው ይችን የዘገበ አንድም ሚዲያ የለም። ይህን ያደረገው የጁንታው ቅጥረኛ ነው መብራት ስለ መጥፋቱ እንጂ የሚዘግቡት ለህዝብ የማያስብ ሀይል እኔ ከሞትኩ ሰርዶ አይብቀል የሚለው የእንስሳዋን መፈክር ይዞ የሚሰራ ሀይል እያወደመ ያለ መሆኑ ይሄ ደግሞ የትግራይ ህዝብ ጠላት መሆኑን የሚዘግቡ ሚዲያዎች የሉም እና ከዚህ አንጻር በእርግጠኝነት መና ቻለው ጦርነት ብቻ ሳይሆን ውጊያም የለም። ትንንሽ ግጭቶች በየጫካው በወየ ወንዙ ዳራ ሊኖሩ ይችላሉ። በሶስት ሰው በአራት ሰው ሆነው እንትን የሚያደርጉት እነሱ ደግሞ በአግባቡ እየተመቱ እየተያዙ፣ ለህግ እየቀረቡ ያለበት ሁኔታ ነው ያለው። እንግዲህ የሴቶችን እና የህጻናቶችን መደፈር በተመለከተ የኢትዮጵያ ሰብአዊ መብት ኮሚሽን ያወጣው ሪፖርትም አለ። አምነስቲ ኢንተርናሽናልም ያወጣው አለ። የተለያዩ ተቋማትም ያወጧቸዋሉ። ለምሳሌ የሰብአዊ መብት ኮሚሽን በአራት ሆስፒታሎች አንድ መቶ ስምንት ሴቶችን ምክሶ ባወጣው ሪፖርትም ይፋ አድርጓል እና በዛ ላይ የሚጠቀሰው በተለይ የኤርትራ ወታደሮች ሰብአዊ መብት ጥሰቱ ለመፈጸሙ መባባስ ዋነኛ ምክንያት እንደሆኑ፣ ዘረፋም ያለው መደፈሩም እንደዛ ያለው ነገር አመላክተዋል። ወደ ኤርትራ ወታደሮች የሚያመላክት ነገር አለ። የኢትዮጵያ መንግስት ደግሞ እስካሁን በዚህ ጉዳይ ላይ ግልጽ የሆነ የኤርትራ መንግስት በተመለከተ የሰጠው ነገር የለም። የተለያዩ አይነት የወጡ መረጃዎች ካልሆኑ በስተቀርና እንደ እርሶን ካገኘሁት አይቀር እስቲ በዚህ ጉዳይ ላይ ግልጽ የሆነ መረጃ ይስጡን። የኤርትራ ወታደሮች የኢትዮጵያን ድንበር ተሻግረው ኢትዮጵያውያን ላይ የመብት ጥሰት እየፈጸሙ ስለመሆኑ ምንድን ነው ያላችሁ መረጃ? እንዳልኩሽ እኛ ሕግ በማስከበር ዘመቻ ላይ ነን። ሀገርን ለዋላይነት አደጋ ላይ የሚጥል ክደት ነው። ይሄንን ያደገውን ቱንታውን ለይቶ በመምታት ከፍተኛ ስራዎች እየሰራ ያለ ነው ሌላው የኢትዮጵያን መከላከያ ሰራዊትና የኤርትራን መከላከያ ዩኒፎርም ቀድሞ አዘጋጅቶ መቀሌ ዙሪያ ላይ ጄኖሳይድ ለመፈጸምም ተዘጋጅቶ እንደነበረ የነበረንን መረጃ መነሻ አድርገን ገና ሰራዊታችን መቀሌ ሳይገባ ገልጸ ነዋል። እነዛ ምልክቶችም ታይተዋል። ስለዚህ የሰብአዊ መብት ይህንን በፋክት ላይ ተመስርቶ ካቀረበው ህጋዊ የሆነ በአግባቡ መልስ ይሰጥበታል። እኛ ግን እንደ ተቋም የምናውቀው ዝምታውን ጥቃት የፈጸመው በእኛ ላይ ነው። ጁንታውን አከርካሪውን የሰበርነው እኛንን አሁንም እያሳደድን ከገባበት ጫካ ግለሰቦችን እያያዘ ለህግ እያቀረበ ያለው የፊድሪ መከላከያ ሰራዊት ነው። መጀመሪያውኑ ይህን ሰራዊት እንሰብራለን አንችለውም። አሁን እሱ ብቻ እኮ አይደለም የሶማሌ መከላከያ ሰራዊትም እኮ ገብቷል ብለው ተናግረዋል። ያላሉት ነገር እኮ የለም። ስለዚህ ይሄ እነሱ ለሽፋን የሚጠቀሙት እንጂ የኢትዮጵያ መከላከያ ሰራዊት ይህን የጁንት ሀይል መምታት የሚያስችል ብቃትም ነበረው። እርግጥ ድንገተኝነት ተጠቅመው እነሱ ጥቃቱን ጀምረውታል። በአጭር ጊዜ ደግሞ ያን ሀይል አከርካሪውን ሰብሮ ነው። ሶስት አራት ጊዜ እንማርካችኋለን አለ፣ የተማረኩት እነሱ ናቸው። እንገላችኋለን አለ፣ መሞት የጀመሩት እነሱ ናቸው። እግራቸውን እንሰብራለን ይበታተናል፣ የተበታተኑት እነሱ ናቸው። ስለዚህ ሌላ ምክንያት መፍጠር ስለነበረባቸው ይህን ምክንያት ፈጥረዋል። አሁን እርግጠኛ ሆኜ የምነግርሽ ትግራይ ውስጥ ያለው የህግ ማስከበር ስራ እየሰራ ያለው የፊድሪ መከላከያ ሰራዊት ነው። ትግራይ ደግሞ በብዙ ረጅም ቦርደር ላይ ከኤርትራ ትዋሰናለች፣ ከሱዳን ትዋሰናለች። ወሰን አካባቢ ላይ የሚፈጠሩ ነገሮች ይኑሩ አይኑሩ፣ እኛ አጀንዳችን ይህን ጁንታውን ሀይል ፈልጎ አድኖ የመምጣት ላይ ነው። በቀደም ጌታቸው ረዳ የገለጸውን ሰምተሸዋሉ። ውጊያው የሚመራው በኤርትራ ጄኔራሎች ነው፣ በምናምን በኤርትራ ጄኔራሎች ከሆነ ሲመራ የነበረው እነ አባው ታደሰን ገደል፣ እነ ባጫ ደረ ሌድ ማድረክን እያሉ ሲደሰኩሩ የነበሩት ከየት አምጥተውት፣ አድዋ ላይ ሲታዩ የነበረው እነ ጀራባ ውጊያ ሲመሩ ነው። በራያ ግንባር ሲታዩ የነበረው እነ ጃል ባጫ ውጊያ ሲመሩ ነው። በዛላምበሳ ግንባር ሲታዩ የነበረው እነ በላይ፣ እነ ጌታቸው ጉድና ውጊያ ሲመሩ ነው። መጀመሪያ እንቻልም እኛ የጦርነት ሊቅነን እያሉ ቆዩ። አከርካሪያቸው ሲሰበር ደግሞ ወደ ሌላ ማማኘት ጀመሩ። ስለዚህ ይሄ የተለመደው ቅጥፈታቸው መሆኑን ማየት ነው። ሌላው ነገር ሰብአዊ መብትና አምንስት ማንሳት ካለባቸው እንደኛ እንደ ተቋም ማይ ካድራ ላይ ሄደው ቢያጣሩ መቀሌ አካባቢ ላይ ከአስር ሺህ በላይ እስረኛ ፈተው ለቀው ወንጀለኛ ዝርፊያ እንዲፈጸም ያደረጉትም ቢያጣሩ የተዘረፈ የመንግስት ንብረት አለ በጁምተው ገንዘብ ወርቅ ዘርፈው ወደ ጫካ ሄደዋል። መድኃኒትን ዘርፈው ታካሚዎች እንዳይድኑ አድርገዋል። ይህን ጭምር በማጣራት ከዛ በኋላ ህጋዊ መሰረት ይዞ መቅረብ ቢችል ደስ ይለናል። ከዛ ውጭ ግን አሁንም እኛ አገርን በማዳን ዘመቻ ላይ ነው ያለ ነው። በተጨባጭም ህይወት እየከፈልን አገር እየታደግ ነው ያለ ነው። አንዳንድ ቦታ ላይ እነሱ ሲፈጽሙት በነበረው ተኩስም በርካታ ጉዳት ደርሶ እያለ አዙረው የእኛ ኃይል እንደፈጸም አድርገው የሚያወሩበት ሁኔታ ስላለ ይሄ ፍጹም ተቀባይነት የሌለው መሆኑን ነው ልነግርሽ። በሀገር ውስጥ መገናኛ ብዙኃን በቴሌቪዥን እነዚህ ነገሮች አይተናቸዋል። ከመከላከያ ውስጥ ያሉት ወታደሮች የደረሰውን ነገር ሲናገሩ በእናንተ በኩል ደረሰው ጉዳት ምን ያህል ነው? ለምሳሌ ምን ያህል ወታደር ነው የተጎዳው? ምን ያህል ሰው ነው የሞተው? ምን ያህል ንብረት ነው የጠፋው? እሱ ይታወቃል። ይታወቃል ግን ይሄን አክል ነው ብዬ ልነግርሽ አልችልም። የተቋማችን የራሱ የሆነ ዲስፕሊን አለው፣ እንደ ሚሊተሪ ማለት ነው። ይታወቃል ግን ከተገኘው ዲል አንጻር ታዩ እዚህ ገባ የሚባል አይደለም። ከያቱም ውጊያው በጥንቃቄ የተመራ ነው። መጀመሪያ አካባቢ ያደረሰው ጉዳት ካልሆነ ከዛ በኋላ ላይ በከፍተኛ ጥንቃቄ የሚሊተሪ ሳይንሱንም አርቱንም በተካኑ ጄኔራሎች ስለሆነ የተመራ ውጊያው። ለብዙ ዓመት ውጊያን የመሩ በታዋቂ ወታደራዊ ኮሌጆች በሰለጠኑ አካዳሚካሊ በበሰሉ ጄኔራሎች የተመራ ውጊያ ስለሆነ በከፍተኛ ደረጃ ድል አምጥተናል። በጣም በአነስተኛ ኪሳራ በአጭር ጊዜ ትልቅ ድል የመጣበት ውጊያ ነው ያለው። ምክንያቱም እንግዲህ እነሱ እንደሚሉት የሀገሪቱን የመከላከያ ሰራዊት ሰባ ፐርሰንት ስድቅ እና ሀምሳ ፐርሰንቱን ሰራዊት ይዘናል ነው ብለው የነበረው። ስለዚህ ከተለያየ አቅጣጫ በአጭር ጊዜ ሞባላይዝድ አድርገን እዛ ቦታ ላይ የውጊያ ቁመና በማየዝ በፀረ ማጥቃት ከዛም ወደ ማጥቃት በመቀየር በአጭር ጊዜ ያንን ድል ማምጣት ተችሏል። ስለዚህ ይህ ተአምራዊ ነው። ይሄ ደግሞ በከፍተኛ ጥንቃቄ የተመራ ውጊያ እንደሆነ ማየት ነው። ያነሱ የሚሉት አይነት ኪሳራ ቢኖር ኖሮ በመሰረቱ መቀሌም መድረስ አይቻልም ነበር እና እውነታው በዚህ ደረጃ ቢታይ ጥሩ ነው። በሂደት ታይቶ ለሕዝባችን ይፋ መሆን ባለበት ጊዜ በተቋማችን ዲስፕሊን ይፋ ይሆናል። ይፋ የምናደርገው ግን እየመሩ ያሉትን ጄኔራሎች ገደል ናቸው ያሉትንም ጭምር ሳይሆን ሪያሊቲውን መነሻ አድርገን የተከፈለው ዋጋ ከድሎ አንጻር ግን ይህን ያክል ትልቅ ነው ብሎ መንገር የሚቻል እንዳልሆነ መመለስ የሚቻል። እንግዲህ ጄኔራል ደጋግመው አንድ ነገር አንስተዋል። አስር ሺህ የሚሆኑ እስረኞችን ፈተው ለቀዋል የሚል ነገር ከዚህ በፊትም በዩናይትድ ስቴትስ የኢትዮጵያ አምባሳደርን ፍጹም አረጋን ቃለ ምልልስ ባረግንላቸው ወቅት ይህን ነገር ጠቅሰውታል። እስቲ ያብራሩልን ከምን ያህል እስር ቤቶች እና መቼ ነው እነዚህ እስረኞች የተለቀቁት? እንግዲህ ይህ ሀይል የትግራይን አዛውንቶች የቲፒኤልኤፍ የማለሊትን እት ያልተቀበሉ አባቶችን ፊውዳል እያለ እያሰረ እየገደለ የት እንዳደረጋቸው በማይታወቅ መልኩ እያጠፋና ራሱንም ጭምር ቻሌንጅ የሚያደርጉትን እየበላ የመጣ ድርጅት መሆኑ እነሱ ጋር የነበሩ ነባር ታጋዎች በግልጽ አሁን የእነሱን አስተሳሰብ የማይጋሩት በተለያየ ጊዜ በሚዲያ እየገለጹት መጥተዋል። ስለዚህ የመግደል የማሰቃየት እና ኢሰብአዊ ድርጊት የመፈጸም ስለዚህ በየዞኖቹ ከፍተኛ እስር ቤቶች ነበሯቸው። ከራይ አካባቢ እንኳ ምን ያክል እስረኛ እንደነበረና ከዛ ወዴት እንደወሰዷቸው ስንቶቹን እንደፈቱ ያው በሚዲያ እስረኛ የነበረው ልጅ ሲገልጸው ሰምተሻል። ስለዚህ በየዞኑ ነበሯቸው እስር ቤቶች የተመረጡ በኮንክሪት ውስጥ አንደርግራውንድ፣ ደግሞ በማዕከል አካባቢ መቀሌ ዙሪያ ላይ ነበራቸው። ከእነዚህ ሁሉ ሲሄዱ ሁሉንም መጨረሻ ላይ ፈተው ለቀው የሚፈልጓቸውን ብቻ ፒክ አድርገው የህብረት ሁኔታ ነው ያለው። ስለዚህ እነዚህ እስረኞች አሁን የት እንዳሉ ይታወቃል። አሁን ዋናው ስራ እኛ ወንጀለኞችን አድኖ የመያዝ ነው፣ ከፖሊስ ጋር ሆነን ሌላ መደበኛ ፖሊስ እየተቋቋመ ነው። ስለዚህ በዚህ ወደ መደበኛ ወንጀል እነዚህ ከእስር ቤት ያመለጡ የሚኖር ቀጣይ የሚመለከተው አካል አቅዶ የሚሰራበት ሁኔታ ነው የሚኖረው። በየቦታው ተበትነው ገብተው ግን የዝርፊያ ስራ ሲሰሩ የነበሩ መሆኑ ምንም ህዝቡም ራሱ ሲናገር የነበረው ግልጽ የሆነ መረጃ ነው። እንግዲህ ሌላው ከዚህ ጦ ከተካሄደው ጦርነት ወይም ውጊያ በኋላ በተለይ በመላ የሚገኙ የትግራይ ተወላጆች በፊት ህዋትንም የሚቃወሙ ጭምር በትግራይ የሰብአዊ መብት በመድረሱ ምክንያት ተቃውሟቸውን ሲያሰሙ እየተሰማ ነውና፣ በጣም በማህበረሰቡ መካከል ውጥረት የሚመስል ነገር እየተፈጠረ ይመስላል። ስለዚህ የትግራይን ሁኔታ ወደ ነበረበት መልሶ የተቸገሩ ወይም ደግሞ በአሁኑ ሰዓት እንግዲህ ሁለት ነጥብ አምስት ሚሊዮን ሰዎች የሰብአዊ እርዳታ አቅርቦት እንደሚፈልጉ ተገልጿልና እነዚህም ሰዎች የሰብአዊ እርዳታውን አግኝተው ከአሁን በኋላ ደግሞ በየትኛው መልኩ የሚፈጸሙ የመብት ጥሰቶች እንዳይፈጸሙባቸው ምንድን ነው በእናንተ በኩል የሚደረገው? እኛ አይደለም አሁን ጁንታው ተደምሶ እያለ የህግ ማስከበር ዘመቻው ሲጀመር ሩል ኦፍ ኢንጌጅመንት የግጭት አፈታት ሜካኒዝም እና ሚሽናችን ምን መሆን አለበት፣ ዋናው ታርጌታችን ጁንታው እንደሆነ ከህዝብ ነጥሎ ያን ኃይል ብቻ በመምታት በመያዝ፣ በመማረክ ወደ ህግ በማቅረብ ህግ የማስከበር ስራውን መስራት እንዳለበት ሰራዊቱ በግልጽ ግዳጅ ተሰጥቶት ነው ወደ ስራ የገባው። ይሄን በማድረጉ ለምሳሌ ጁንታው እንደ አንድ ስልት ሲጠቀም የነበረው የእምነት ተቋማትን ለምሳሌ የቢኤም ተኩስ ወረዳ አድርጎታል። የመሳሪያ አስቶር አድርጓል። ህዝባዊ ተቋማት፣ ትምህርት ቤቶች ውስጥ ሳይቀር በራያ አካባቢ የታንኮች የመድፎች ቅንቡላ መሳሪያ መጋዘን አድርጎታል። በትልልቅ ከተሞች ላይ ኮማንድ ፖስት አቋቁሟል። ከአመራሮቹ ጀምሮ ጀቶቻችን ያ ታርጌት ወስደው ሄደው እንኳ ሲያዩ ህዝባዊ ተቋማት ላይ ግን ደግሞ የጁንቱ አመራሮች አሉ መሆኑን የጫኑትን ቦምብ ይዘው ተመልሰው ላንድ ያደረጉበት ሁኔታ ነው ያለው። እስከዚህ ደረጃ ሪስኪውን እየወሰደ ይሰራ የነበረ ሰራዊት ነው። በራያ አካባቢ ላይ ሲተኮሱበት የነበረው ቤተ ክርስቲያን በርካታ የቢኤም ቅንቡላ ና ራሱ ቢኤሙ ሲማረክ ቤተ ክርስቲያኑን በማቃጠል በመምታት አይደለም በሌላ አቅጣጫ ላይ በመምታት ያንን ከቦ ዘግቶ በመያዝ መጨረሻ የሀይል ከዛ ሲወጣ ቀጥቅጦ የመያዝን ስትራቴጂ የተከተለ ሀይል ነው። እንደነሱ ቢሆን ትግራይም በአሁኑ አሁን በምታያት መልኩ የምትታይ አይደለችም የነበረችው ከመቀሌ ጀምሮ። ሰራዊታችንም ግን በከፍተኛ ጥንቃቄ፣ ብልህ በተሞላበት በከፍተኛ ብቃት ስለተመራ ያ ውጊያ እነሱ ከዛ ቦታ ላይ ወጥተው መያዝ የሚገባቸው እንዲያዙ ሌሎቹ ደግሞ እንዲመጡ ያደረገበት ሁኔታ ነው ያለው። አልኩሽ እኮ በጉዞ ላይ እያሉ፣ ለምሳሌ በቴክኖሎጂ ተጠቅሞ ለመምታት የጦር መሳሪያ የጫኑ ወታደራዊ ተሽከርካሪዎችን ሳይሆን በባሶች ሲሄዱ እንኳን ሲቪሊያንስ ሊሆኑ ይችላሉ በሚል የታለፉ ታርጌቶች አሉ። እስከዚህ ደረጃ ሪስኪው ተወስደዋል። ስለዚህ ይሄ ከፍተኛ ጥበብ ነው። በየትም ሀገር ታይቶ የማይታወቅ ነው። እኛ እንደዚህ እያደረግን እያለ እነሱ ግን ከእኛ በዘረፉት ሚሳኤል ወደ ሕዝብ ተቋማት ላይ ነው ሲተኩሱ የነበረው የያዟቸውን ሰዎች ሲያርዱ ነው የነበረው። ስለዚህ ይሄ በእርግጠኝነት የሚያኮራ ምንም አይነት ሕዝብ በማይጎዳበት ደረጃ ጦርነት ያክል ውጊያ ያክል ተካሂዶ በብልሃት የተፈጸመ ኦፕሬሽን መሆኑን ነው መግለጽ የሚቻል። ከአሁን በኋላ ያለውን ሁኔ የማህበር ማህበረሰቡን ወደ ቀደመበት ቦታ ለመመለስ የሚደረግ ነገር አለ ወይ የሚለውን አልመለሱልኝም። ለምሳሌ የእርዳታዎች። አዎ እንግዲህ እኛ ሲሆን ወታደሮች ነን። የተሰጠን ግዳጅ በዛ ቦታ ላይ ይሄ ወንጀለኞችን አድኖ ወደ ህዝብ ወደ ህግ የማቅረብ ከፌዴራል ፖሊስ ጋር ሆነ እየሰራ ነው ያለ ነው። አንዳንድ የተቋማት ጥበቃዎች፣ የማዕከላዊ መንግስትና እዛ ጊዜያዊ መስተዳድሩ የሚሰራቸው ህዝቡን የማደራጀት በምግብ በውሃ የህክምና የማድረስ የበጎ አድራጎት ስራዎች እንዳይደናቀፍ እነዚያን በኮንቮይ ደረጃ እያጀቡ ወደ የቦታው በማድረስ ከፍተኛ ድጋፍ እየሰጠን ነው ያለ ነው። መንግስትም በአጭር ጊዜ በርካታ ለውጦች አሳይቷል። አሁን ደግሞ ወደ እያንዳንዱ ገጠራማ ሪሞት ኤሪያም ጭምር ወርዶ የእርዳታ ህዝቦችን ከዛ ችግር ለመታደግ መንግስት በኮማንድ ፖስት እየሰራ ያለውን ስራ እኛም በሙያችን ከዛ ሀይል ጋር በጋራ ሆነን እየሰራን ያለ ነው። ይሄ ደግሞ በአጭር ጊዜ በሁሉም አካላይ ተደራሽ መሆን የሚችልበት ዘመቻ ላይ ነው እየሰራ ነው ያለ ነበር። የእኛን ተሽከርካሪዎች ሳይቀር ለዚህ በጎ ስራ በማሰማራት የእኛን ሐኪሞች ሳይቀር በአካባቢያቸው ሕክምና እንዲሰጡ በማድረግ ሰራዊቱ በጀርባው ካዘላት ስንቅ ላይ አካፍሎ ለህብረተሰቡ እያጎረሰው ዋለ ለጠማው ውሃ እየሰጠ እየሰራ እና ህዝባዊ ወገንተኝነቱን በተጨባጭ በተግባር እዛ እያረጋገጠ ያለበት ሁኔታ ነው ያለው። ሌላ የሚነሳው ነገር ፓቲ ይሄንን ለምን ለጋዜጠኞች አያሳዩም? ለምን ጋዜጠኞች ወደ ቦታው ተጉዘው ይህንን እንዲያዩ አያደርጉም? በሚል በጣም ተደጋግሞ ሲነሳ አያለሁ አንባለሁ። በጣም በታወቁ ትልልቅ ዓለም አቀፍ የዜና ተቋማትም ጭምር ይሄ ነገር ይነሳል። ጦርነት ባይኖር ኖሮ ይሄን ያደርጉ ነበር በሚል ወቀሳ ሲሰነዘር አለ ኢቨን በውጊያ ውስጥ እያለን እንኳ ዚሆን እስከ ማይካድራ ና ሁመራ ና አዲጎሹ ድረስ እኮ ሄደዋል የውጭ ሚዲያዎች ራያ ግንባር ላይ ውጊያ ላይ እያሉ ወደ መሆኒን አልፎ እየተዋጉ እያለ ሄደው እኮ ዘግበዋል ስለዚህ አሁንም እነዚህ ሁኔታዎች እየተመቻች ነው አንድ ነገር ግን ጦርነት እና ውጊያ ብቻ አይደለም ሰላማዊ እንቅስቃሴን የሚያደናቅፈው እዚህም እዛም የተደበቁ ግለሰቦች አድስጠው ለፖለቲካ ፍጆታ እነዛን ኃይሎች ታርጌት አድርገው የሚንቀሳቀሱ ከሆነ በእርግጠኝነት ሙሉ በሙሉ እያንዳንዱ መንደር ሳይጸዳ ወደዛ አይነት ነገር መግባት ሪስኪ ስለሚሆን እንደ ሚሊተሪ በደንብ ብዙ ነገሮችን አስበሽ የምትወስኙ ነው የሚሆነው። ስለዚህ አይ ቲንክ መንግስትም በዚህ ደረጃ ላይ በሁሉም ቦታ ላይ ሄደው የሚዘግቡበት ሁኔታ እያመቻቸ ነው ያለው። የሀገር ውስጥ ሚዲያዎች ግን ሁሉም እስከ እያንዳንዷ ቦታ ሄደው ስራ እየሰሩ ነው ያሉት። እንዳልኩሽ ፈቃደኛ ያለመሆኑ እዛ አካባቢ የተሰራው ነገር እንዲወጣ ያለመፈለግና፣ እዚህም እዛም ችግሮች አሉ የሚባሉትን ብቻ ነቅሶ እነዛን በከፍተኛ ደረጃ የማራገብ አይነት ፍላጎቱ በነዛ ወገኖች በጣም ከፍተኛ ነው እውነታውን ግን እንዳልኩሽ አሁን የሀገር ውስጥ ሚዲያዎች እየሄዱ ስራ ጀምረዋል ወደፊት ደግሞ ያምታያቸው ነገሮች ተጠናክሮ የሚቀጥል ነው የሚሆነው በመንግስት የመከላከያ ኢንዶክትሪኔሽን ዋና ዳይሬክቶሬት ዲሬክተር ሜጀር ጀኔራል መሀመድ ተሰማ ለሰጡን ማብራሪያ በአሜሪካ ድምጽ አድማጮች ስም እናመሰግናለን እኔም አመሰግናለን